ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መስከረም 14 2012 ዓ ም ዝግጅታችን ጀመረ። በሰሩት ወንጀል የተከሰሱ እንጂ በፖለቲካ አቋማቸው የታሰሩ ሰዎች የሉም ሲሉ የፌዴራል ጠቅላይ አቃቢ ሕግ ጌዲዮን ጢሞቴዎስ ተናገሩ። ሰዎች በድርጊታቸው መጠን መጠየቅ አለባቸው። በጅምላ ጥቃት የተሳተፉ ሰዎች፣ ግለሰቦች፣ ወጣቶች ሁሉ ለፈጸሙት ተጠያቂዎች ይሆናሉ። ዛሬ በጠቅላይ ሚኒስትሩ ጽህፈት ቤት ስለሰጡት መግለጫ ዘገባ ይኖረናል። ቅድመ ሁኔታዎችን የሚያሟሉ ትምህርት ቤቶች ሊከፈቱ ነው። ቅድመ ሁኔታውን የማያሟላ ትምህርት ቤት ካለ በቀጣይ የተለያዩ አደረጃጀቶች ተፈጥረው ወደ መሬትም ወርደው የመከታተልና የመገምገም ሁኔታ ይከናወናል። በዚህ መሰረት ቅድመ ሁኔታውን ያላሟላ ትምህርት ቤት የመከፈት እድሉ በጣም የመነመን ይሆናል ማለት ነው። የትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር ሀረጓ ማሞ ናቸው። ዝርዝሩን በቃለ ምልልስ ያብራሩልናል። ፍርድ ቤት በአንድ መቶ ሺህ ብር ዋስትና እንዲፈቱ ያዘዘላቸው አቶ ልደቱ አያሌውን ፖሊስ ለመፍታት ፈቃደኛ ለመሆኑን ጠበቆቻቸው ገለጹ። ከ16 ዓመት በኋላ የተመለሰው ሀረማያ ሀይቅ መልሶ እንዳይደርቅ መደረግ አለበት ያሉትን ምክረ ሀሳብ ምሁራን አካፍለውናል። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ይቻላል። ጤና ይስጥልኝ እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስትለኝ እንደምናመሻችው አድማጮች ዜናዎቹን የማሰማችሁ ቆንጂ ታየ ነኝ። መጪው ምርጫ ነጻና ፍትሐዊ እንደሚሆን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክረተሪ አስታወቁ። ነጻ ምርጫንና የህግ የበላይነትን የማስከበር ሂደቶች መደባለቅ እንደሌለባቸውም አስገንዝበዋል። በሀገሪቱ የጅምላ እስር አልተፈጸመም ሲሉ ደግሞ የፌዴራል ጠቅላይ አቃቤ ሕግ አስታውቀዋል። በዛሬው ዕለት በጠቅላይ ሚኒስትር ጽህፈት ቤት የተሰጠውን መግለጫ የያዘው ዘገባ በአብይ ርዕስ ይቀርባል። በኢትዮጵያ የኮቪድ-19 ይዞታ መረጃ ባለፈው 24 ሰዓት 8348 ሰዎች በሀገሪቱ ዙሪያ ምርመራ ተከናውኖላቸው በ604 ሰዎች ላይ ኮሮና ቫይረስ መገኘቱን የጤና ሚኒስቴር ዕለታዊ መረጃ አመለከተ። 313ቱ የተገኙት አዲስ አበባ ሲሆን፣ 91 ሰዎች ከኦሮሚያ 59 ከትግራይ ክልል 46 ከደቡብ ህዝቦች ክልል እንደተገኙ መረጃው ያሳያል። ከአማራ ክልል 26 ከቤንሻንጉል ጉሙዝ 18 ከድሬዳዋ ከተማ 15 ከሀረሪ ክልል 11 ከሲዳማ 13 ከአፋር ክልል ደግሞ አስር ሰዎች ሲገኙ ከጋምቤላ ሁለት ሰዎች በምርመራ ተገኝተዋል። ዛሬ ከተመረመሩት ውስጥ በሶማሌ ክልል አንድም ለቫይረሱ የተጋለጠ ሰው እንደሌለ ነው መረጃው የሚያሳየው። የጤና ሚኒስቴር በኮቪድ-19 ሳቢያ ሰባት ሰዎች ሕይወታቸው ማለፉንም የገለጸ ሲሆን ሶስቱ አዲስ አበባ፣ አንድ ከትግራይ፣ አንድ ከኦሮሚያ፣ አንድ ከአማራና አንድ ሰው ከደቡብ ህዝቦች ክልል በሙሉ ከለይቶ ማቆያ ሕክምና ጣቢያዎች የገቡ አሃዞች እንደሆኑ አስታውቋል። አዲሱ የሶማሊያ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ ሹመታቸው በምክር ቤት አባላቱ ሙሉ ድጋፍ ጸድቆላቸዋል። ትናንትና የፓርላማ አባላቱ 115ቱም የድጋፍ ድምጻቸውን በሰጡበት ስነ ስርዓት ላይ የሀገሪቱ ፕሬዚደንት መሐመድ አብዱላሂ መሐመድ ተገኝተዋል። ለፖለቲካው መድረክ ስማቸው አዲስ የሆነው ጠቅላይ ሚኒስትር ሮብሌ ፓርላማው ባለፈው ሐምሌ ከስልጣን ያነሳቸውን ሐሰን አሊ ኬይሬን ነው የሚተኩት። ካይሬን ፓርላማው የትምምን ድምፅ ነፍጎ ከስልጣን እንዲነሱ ያደረገው ከሚመጣው የአውሮፓውያን 2021 የካቲት ወር በፊት ዲሞክራሲያዊ ምርጫ የሚካሄድበትን እቅድ ማቅረብ አልቻሉም ብሎ እንደነበረ የሚታወስ ነው። ከአንድ ወር በፊት ወታደራዊ መፈንቅለ መንግስት በተካሄደባት በማሊ የሽግግር ፕሬዚደንት በመሰየማቸው በሀገሪቱ ላይ ተጥለው የነበሩት አሽመድማጅ የሆኑ ማዕቀቦች يندس السلطال بيي تصفى دار جالو የምዕራብ አፍሪቃው ክልላዊ ማህበር ልዑክ ተናገሩ። የኤኮዋስ የማሊ ጉዳይ መልእክተኛው የናይጄሪያ የቀድሞ ፕሬዚደንት ጉድለክ ጆናታን ትናንትና ማሊ ገብተዋል። በሰጡት ቃል በመፈንቅለ መንግስት ስልጣን የያዘው ወታደራዊ ኮሚቴ ያሳየው አመራር ጥሩ ነው ሲሉ አሞግሰዋል። የኤኮዋስ መሪዎች በጠየቁት መንገድ እየተንቀሳቀሰ ነው ሲሉም አክለዋል። የሀገሪቱን ፕሬዚደንት ኢብራሂም ቡባከር ኬይታን ገልብጦ ስልጣን የያዘውን ወታደራዊ ቡድን ለሚመሩት ለቀድሞ የመከላከያ ሚኒስትር ኮሎኔል ባህ ኢንዳው የኤኮዋስን ድጋፍ በይፋ ከመናገር ግን ተቆጥበዋል። ኮሎኔል አሲሚ ጎይታ የሀገሪቱ ቀጣይ ምክትል ፕሬዚደንት ይሆናሉ ተብሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ኬንታኪ ክፍለ ግዛት ሉዊቪል ከተማ ብሪያና ቴይለር የተባለች ጥቁር አሜሪካዊት ባለፈው መጋቢት በትክክል ባልተከናወነ የአደንዛዥ እጽ ክትትል ስራ ወቅት በጥይት የተገደለችበትን ጉዳይ ተመልክቶ ውሳኔ የሰጠው ክስ ሰሚ ችሎት አንደኛው የቀድሞ ፖሊስ የሰውን ደህንነት በማናለብኝነት አደጋ ላይ በመጣል ወንጀል እንዲከሰስ ብይን ሰጠ። የተቀሩት ሁለቱ ፖሊሶች ጥይት መተኮሳቸው ምክንያታዊ ነው፣ ጥፋት የለባቸውም ሲል ክስ ሰሚው ሸንጎ ግራንድ ጁሪው ውሳኔ መስጠቱ ታውቋል። በብሪያና ቴይለር መገደል ጉዳይ በቀጥታ ተጠያቂ የተደረገ ግን የለም። ሶስቱም ፖሊሶች ነጮች ናቸው። ብይኑ ሙሉ በሙሉ እንደፈለግ ነው ባይሆንም ፍትህ ወደ ማግኘቱ ያቃርበናል ብለው የነበሩት የብራያና ቴይለር ቤተሰብ ጠበቃ ቤን ክራምፕ በሁለተኛው በትዊተር ገጻቸው ባሰፈሩት ቃል ደግሞ አንድም ሰው በቴይለር መገደል በቀጥታ ተጠያቂ አለመደረጉ የሚያስቆጣ አድራጎት ነው ብለዋል። ስድስት መቶ ሺህ ሰው በሚኖርባት ከተማ መጀመሪያ ላይ በሺዎች የተቆጠሩ ሰዎች በሰላማዊ መንገድ በውሳኔው ላይ ተቃውሟቸውን ሲገልጹ ቆይተው ማታ ላይ ግን ፖሊሶችና ተቃዋሚ ሰልፈኞች ተጋጅተዋል። ተቃዋሚ ሰልፈኞች መሀል ከተማ ሉዊቪል እሳት ሲለኩሱ እንደነበረ ከከተማይቱ የወጡ ዘገባዎች አመልክተዋል። ምሽቱ ላይ ሁለት ፖሊሶች ተተኩሶባቸው ለሕይወት በማያሰጋ ሁኔታ እንደቆሰሉ ተዘግበዋል። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። በኮቪድ-19 ወረርሽኝ ዜናዎች ጆንሰንን ጆንሰን የተባለው ግዙፉ የዩናይትድ ስቴትስ የመድኃኒት ኩባንያ የቀመመውን በአንድ ጊዜ የሚሰጥ የኮቪድ-19 መከላከያ ክትባት የመጨረሻ ምዕራፍ ሙከራ መጀመሩን አስታውቋል። የኩባንያው የሳይንሳዊ ጉዳዮች ዋና ኃላፊ ዶክተር ስቶፍል ትናንት ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስ በሚገኙ 215 ስፍራዎች እንዲሁም ደቡብ አፍሪካ፣ አርጀንቲና እና ብራዚልን ጨምሮ በተለያዩ ሀገሮች ክትባቱ ለ60 ሺህ ሰዎች ለሙከራ እየተሰጠ መሆኑን ገልጸዋል። ወደዚህኛው ምዕራፍ የተሸጋገሩት በመጀመሪያዎቹ ሁለት ሙከራዎች ዩናይትድ ስቴትስ እና ቤልጅየም ውስጥ በተካሄዱት አዎንታዊ ውጤት ካየን በኋላ ነው ሲሉም አስረድተዋል። የጃንሰን ኤን ጃንሰን ክትባት ሙከራ ሲጨመር ዩናይትድ ስቴትስ ውስጥ ብዛት ባላቸው ተሳታፊዎች ላይ እየተሞከሩ ያሉትን ክትባቶች ወደ አራት ያደርሳቸዋል ማለት ነው። ሞዴርና፣ አስትራዘኔካ ና የፋይዘር እና የጀርመኑ ባዮንቴክ በጋራ የያዙት የክትባት ሙከራ በጋራ የያዙት የክትባት ሙከራ እየተከናወነ መሆኑ ይታወቃል። የተቀሩት ክትባቶች በሁለት ዙር መሰጠት ያለባቸው በመሆናቸው በአንድ ጊዜ የሚሰጠው የጆንሰንን ጆንሰኑ ክትባት ከሌሎች የተሻለ ተቀባይነት ሊያገኝ እንደሚችል እየተነገረ ነው። ከዚያም ሌላ የጆንሰንን ጆንሰኑ ክትባት እጅግ ቀዝቃዛ ወይም በረዶ ሆኖ ደርቆ መቀመጥ የማይጠይቅ በመሆኑ ብዛት ላለው ሕዝብ አጓጉዞ ለመከተብ የሚቀል ነው ተብሎለታል። አራቱም የተጠቀሱት ክትባት ስራዎች እየተከናወኑ ያሉት በፕሬዚደንት ዶናልድ ትራምፕ በተቀረጸው ኦፕሬሽን ዋርፕ ስፒድ በተባለው የኮቪድ ክትባት ፍለጋ መርሃ ግብር መሆኑ ተመልክቷል። በዚሁ መርሃ ግብር እስከ ቀጣዩ 2021 ባለው ጊዜ 300 ሚሊዮን ክትባቶችን አሰናድቶ ለማቅረብ አልሞ የተዘጋጀ እቅድ ነው። ፕሬዚደንት ትራምፕ በጆንሰን ኤን ጆንሰን የክትባት ሙከራ እርምጃ ዜና መደሰታቸውን ትናንት በትዊተር ገጻቸው ላይ ገልጸው ለማናቸውም አዲስ ክትባት ፈቃድ የሚሰጠው ኤፍዲኤ የመድኃኒትና የምግብ ድርጅቱ ማለት ነው፣ ቶሎ መንቀሳቀስ አለበት ብለዋል። ትናንትና የምግብና መድኃኒት አስተዳደሩ ዋና ኃላፊ ለመወሰኛ ምክር ቤት በሰጡት ቃል ለክትባት ፈቃድ ለመስጠት የምናደርገው ውሳኔ በሳይንሱ የተመራ ይሆናል ማለታቸውን ተከትሎ ፕሬዚደንቱ በዋይት ሐውስ ለጋዜጠኞች በሰጡት ቃል ኤፍዲኤ ለአዲስ የኮቪድ 19 ክትባት በአጣዳፊነት ፈቃድ መስጠትን አስመልክቶ ያመጣውን አዲስ መመሪያ ላልቀበለው እችላለሁ ብለዋል። የፖለቲካ አቋም ይመስላል ሲሉም አክለዋል። ይህ በዚህ እንዳለ ዩናይትድ ስቴትስ ከስድስት ነጥብ ዘጠኝ ሚሊዮን በላይ የቫይረሱ ተያዦችና ቁጥራቸው ወደ ሁለት መቶ ሁለት ሺህ የሚጠጋ በበሽታው ሳቢያ ለህልፈት የተዳረጉ ሰዎች ይዛ በሁለቱም ቁጥሮች ከዓለም ሀገሮች ቀዳሚ ስፍራውን መያዟን እንደቀጠለች ነች። በሌላ የኮቪድ-19 ዜና የአውሮፓ ህብረት አባል ሀገሮች እየተዛመተ ያለውን ኮሮና ቫይረስን ለመግታትና ከአሁን በፊት በስፋት እንቅስቃሴዎችን ያዘጋው ደረጃ ላይ ወረርሽኙ እንዳይዘልቅ ለመከላከል ወሳኝ እርምጃ እንዲወስዱ የህብረቱ የጤና ባለስልጣናት እየተማጸኑ ናቸው። የአውሮፓ ህብረት የጤናና የምግብ ደህንነት ኮሚሽነሯ ስቴላ ኪሪያኪስ ወሳኝ ወቅት ላይ ነው የምንገኘው ብለዋል። አባል ሀገሮች በሙሉ ቫይረሱን መቆጣጠሪያ እርምጃዎችን መዘርጋት አለባቸው ብለው የቫይረሱ ስርጭት ሲቀሰቀስ ወዲያውኑ እርምጃ መውሰድ ይኖርባቸዋል ብለዋል። ያለፈው እንዳይደገም የመጨረሻ እድላችን ነው ሲሉም አስጠንቅቀዋል። በመጨረሻም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕና ባለቤታቸው ቀዳማዊት እመቤት ሜላኒያ ትራምፕ ባለፈው ሳምንት በሞት ለተለዩት የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ ዛሬ በጠቅላይ ፍርድ ቤቱ ተገኝተው አክብሮታቸውን ገልጸዋል። በስፍራው ተቃዋሚዎች አንፈልጎትም በምርጫ ይወገዱ በማለት ድምፅ ሲያሰሙ ነበር። አፍና ፍንጫቸውን በጭንብል የተሸፈኑት ፕሬዝደንት ትራምፕ በጠቅላይ ፍርድ ቤቱ ደጃፍ በረንዳው ላይ በክብር ካረፈው የዳኛ ጊንስበርግ የአስከሬን ሳጥን በቅርብ ርቀት በጸጥታ ለአጭር ጊዜ ቆመዋል። ምንም አስተያየት አልሰጡም። ነገ አርብ የሩት ጊንስበርግን አስከሬን ወደ ዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ይወሰድና እንደ አውሮፓውያን አቆጣጠር በ1865 በሰው እጅ ለተገደሉት ፕሬዚደንት አብርሃም ሊንከን አስከሬን ሳጥን ማሳረፊያ በተሰራው ጠረጴዛ ላይ በክብር ይቀመጣል። የቀብር ስነ ስርዓታቸው በሚቀጥለው ሳምንት በአርሊንግተን መካነ መቃብር እንደሚከናወን ከጠቅላይ ፍርድ ቤቱ የወጣው መግለጫ አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ1240 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 14 2012 ዓ ም ምሽት ፕሮግራም ነው። አዳሪ ትምህርት ቤት በኩል የሚሰጠው እና ምርት ችሎታ ያላቸው እና የተሻለ ችሎታ ያላቸውን በዚህ በኩል ማሰባሰብ ለወደፊት ለሀገራችን ከፍተኛ ጠቃሚ ይሰጣል። የሰማችኋቸው የቀድሞ የኢትዮጵያ ትምህርት ሚኒስትርና የሀዲስ አለማየሁ አካዳሚ የቦርድ ሰብሳቢ ዶክተር ስንታየ ወልደ ሚካኤል ናቸው። በሁለተኛው አጋማሽ ዘገባ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። መጪው ምርጫ ነጻና ፍትሐዊ እንደሚሆን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አስታወቁ። ነጻ ምርጫንና የህግ የበላይነትን የማስከበር ሂደቶች መደበላለቅ እንደሌለባቸውም አስገነዘቡ። በአገሪቱ የጅምላ እስር አልተፈጸመም ሲሉ ደግሞ የፌዴራል ጠቅላይ አቃቢ ህግ አስታወቁ። በዛሬው ዕለት በጠቅላይ ሚኒስትር ጽህፈት ቤት የተሰጠውን መግለጫ የተከታተለው መለስካቸው አመሃ ዝርዝር ዘገባ አለው። ዛሬ አመሻሹ ላይ በጠቅላይ ሚኒስትር ጽህፈት ቤት በወቅታዊ የሀገሪቱ ጉዳዮች ላይ ለጋዜጠኞች ማብራሪያ የሰጡት የፌዴራል ጠቅላይ አቃቢ ህጉ ዶክተር ጌዲዮን ጢሞቴዎስ እና በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪ ብለኔ ስዩም በሀገሪቱ የተከናወኑ ጉልህ ስራዎችን ወይም ሁነቶችንና በሕግ የበላይነት በማስከበር ሂደት ላይ ነበረም። ከሁለቱ ባለስልጣናት መግቢያ በኋላ ከተነሱት የጋዜጠኞች ጥያቄ አንዱ በአሁኑ ጊዜ በግልጽ መንግስትን ሲተቹና ሲወቅሱ የነበሩ የፖለቲካ ፓርቲዎች በእስር ላይ ሆነው መጪው ምርጫ ነፃና ፍትሃዊ ይሆናል ብለው ያምናሉ ለሚለው ጥያቄ ፕሬስ ሴክሬታሪዋ ቢለኔ ስዩም መልስ ሰጥተዋል። ይህ የእኔ እምነት ብቻ ሳይሆን የጠቅላይ ሚኒስቴሩና የፌዴራል መንግስቱ ቁርጠኛ እምነት ነው። ምርጫው ነፃና ፍትሐዊ ይሆናል። የህግ የበላይነት የማረጋገጡና የምርጫው ሂደት መደበላለቅ ወይንም መምታታት የለበትም። በህግ የበላይነት ሂደቱ እንዳልከው እጅግ ተሰሚ የሆኑ ድምፆችን ለማስወጣት የሚደረግ ነገር የለም። በህግ ጉዳዩን እንፈታለን። ስርዓት ተዘርግቷል። በዚህ ስርዓት ውስጥ አያሌ ፓርቲዎች በህግ ታጥረው ይሰራሉ። የህግ የበላይነት ደግሞ የፖለቲካ ፓርቲ መሪ ቢሆንም ባይሆንም በማንም ላይ ተፈጻሚነት አለው። እናም በዚህ ማዕቀፍ ውስጥ የማይንቀሳቀስ ማንኛውም ሰው ተጠያቂ ይሆናል። ስለዚህ ይሄ የሚባለው ሰዎችን ከጨዋታ ከማውጣት ጋር የሚያያዝ አይደለም። የፌዴራል ጠቅላይ ዐቃቤ ሕጉ ዶክተር ጌዲዮን ጢሞቴዎስም በዚሁ ላይ ሲያስረዱ በፖለቲካ እንቅስቃሴያቸውና በሰሩት ወንጀል መካከል ተዛምዶ ሊታይ ይችላል ይላሉ። ይሁንና ተዛምዶንና የድርጊት ምንጭ ወይንም ምክንያት መሆንን ግን መለያየት አለባቸው ብለዋል። ሰዎች በድርጊታቸው መጠን መጠየቅ አለባቸው። በጅምላ ጥቃት የተሳተፉ ሰዎች፣ ግለሰቦች፣ ወጣቶች ሁሉ ለፈጸሙት ተጠያቂዎች ይሆናሉ። ነገር ግን ያደራጇቸው፣ የቀሰቀሷቸው አብረው ተጠያቂ መሆን አለባቸው። ጋዜጠኞችም ሆኑ ፖለቲከኞች ምንም ለውጥ አያመጣም። በአሁኑ ጊዜ በተለያዩ የዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች በኢትዮጵያ እየተፈጸመ ነው ስለሚሉት የጅምላ እስርም ዋና ጠቅላይ አቃቢ ሕጉ የሚከተለውን ብለዋል። አንዳንዶቹ የጅምላ እስር እያሉ ሊጠሩት ይችላሉ። ይሁንና በወንጀል ድርጊቱ የተሳተፉት እጅግ ብዙ ናቸው። በሰብአዊ መብት አጠባበቅ ረገድ አንዳንድ ፈተናዎችና ጉድለቶች ሊኖሩ ይችላሉ። ሆኖም እነዚህ ጉድለቶች ትልልቆች አይደሉም። በዚህ ረገድም በተለያዩ ተቋማት ተጠቁመዋል። በተለይም በእኛው የሰብአዊ መብቶች ኮሚሽን የተዘገበ ነው። የእርምት እርምጃዎች ሁኔታውን ለማስተካከል እየተወሰዱ ናቸው። ገበታ ለሀገር በተሰኘው ጥሪ ላይ የውጭ ባለሀብቶችን ይጨምር እንደሆነ ለተጠየቀው ጥያቄም ፕሬስ ሴክሬታሪ ቢለኔ ስዩም መልስ ሰጥተዋል። በእርግጥ ጥሪው አለ። እነዚህ ፕሮጀክቶች መዋለ ንዋዩን ለማፍሰስ ለሚወድ ለማንም ክፍት ናቸው። ኢትዮጵያ ለዘመናት ይዛቸው የኖሮቻቸውን የተፈጥሮ ሀብቶችን ለመጠቀምና በአካባቢው ለሚኖሩ ወገኖችም በጥቅም ላይ እንዲውሉ ማስቻልም አንዱ ገጽታው ነው። ስለዚህም ይህን የብልጽግና ዓላማ ለማሳካት ለሚፈልግ ሁሉ ክፍት ነው። ቢለነስዩም ቀደም ሲል በሰጡት ማብራሪያ ባለፈው ዓመት ተከናውነዋል ያሏቸውን ጉልህ ስኬቶች ሲዘረዝሩም ያጋጠሙ ታላላቅ ፈተናዎችንም ዘርዝረዋል። መለሰካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባም መለስካችሁ አምሃን ለዘገባው እናመሰግናለን። አሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኮቪድ-19 ለመከላከል የተቀመጡ ቅድመ ሁኔታዎችን በሶስት ሳምንታት ውስጥ የሚያሟሉ ትምህርት ቤቶች ከጥቅምት 9 እስከ ጥቅምት 30 2013 ባለው ጊዜ እንደሚከፈቱ የኢትዮጵያ መንግስት አስታውቋል። ቅድመ ሁኔታዎችን የማያሟሉ ትምህርት ቤቶች ግን ሊከፈቱ እንደማይችሉ የትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር ሀረገዋ ማሞ ለአሜሪካ ድምጽ አብራርተዋል። እስክንድር ፍሬው ተከታዩ ልኳል። ከትምህርት ሚኒስቴር የተገኘው መረጃ እንደሚያሳየው በሀገሪቱ የሚገኙ ትምህርት ቤቶች በመጪው ጥቅምት ወር ይከፈታሉ። የሚከፈቱት ግን በሶስት ዙር መሆኑን ነው ሚኒስቴሩ ያስታወቀው። በዚህም መሰረት በገጠር ወረዳና ቀበሌ ከተሞች የሚገኙ ትምህርት ቤቶች በመጀመሪያው ዙር ጥቅምት ዘጠኝ ቀን እንደሚከፈቱ ጠቁሟል። በሁሉም የዞንና የክልል ከተሞች የሚገኙ ትምህርት ቤቶች ደግሞ በሁለተኛ ዙር ጥቅምት 16 2013 እንደሚከፈቱ ሚኒስቴሩ አመልክቷል። ትምህርት ሚኒስቴር እንዳመለከተው በአዲስ አበባና በኦሮሚያ ልዩ ዞን የሚገኙ ትምህርት ቤቶች የሚከፈቱት ደግሞ በሶስተኛ ዙር ጥቅምት 30 2013 ዓ ም ነው። ሆኖም ትምህርት ቤቶቹ የሚከፈቱት ኮቪድ-19ን ለመከላከል የሚያስችሉ ቅድመ ሁኔታዎችን ሲያሟሉ ብቻ መሆኑን የትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር ሀረጓ ማሞ ለአሜሪካ ድምፅ አብራርተዋል ተዋል ሁሉም ላይሟሉ ይችላሉ። ደግሞም ሟሉ ላይሟሉ ይችላሉ ተብሎን ብቻ ሳይሆን ሁሉም የክልል ትምህርት ቢሮ እንዲሁም በየክልሉ ያለ አመራርና የትምህርት ማህበረሰቡም ትምህርት ቤቱ እንዲከፈት ከማድረግ አንጻር የቅድመ ሁኔታዎቹን የማሟላት ስራ በትብብር መሰራት መቻል አለበት ማለት ነው። አሁን ህብረተሰቡም ኃላፊነት አለበት ማለት ነው። እዚህ ጋ የትምህርት ዘርፉ ብቻ ሳይሆን ሌላውም ባለድርሻ አካል በተለይ ደግሞ የተማሪ ወላጅ ህብረት እንዲሁም ደግሞ የመምህራን ማህበር በተመሳሳይ ጤና ተቋማትን ጭምር አብረው ከትምህርት ማህበረሰቡ ጋር በመሆን ትምህርት ቤቶቹ እንዲከፈቱ ሊያደርጉ የሚችሉ ቅድመ ሁኔታቸውን የማሟላት ስራ አብሮ በጋራ መከናወን ይጠበቅበታል ማለት ነው። እና እነዚህን የሚያከናውኑ ትምህርት ቤቶች ካሉ በተቀመጠ ምክር ሀሳብ መሰረት የሚከናወን ይሆናል። ሆኖም ግን ቅድመ ሁኔታውን የማያሟላ ትምህርት ቤት ካለ በቀጣይ የተለያዩ አደረጃጀቶች ተፈጥረው ወደ መሬትም ወርደው የመከታተል እና የመገምገም ሁኔታም ይከናወናል። በዚህ መሰረት ቅድመ ሁኔታውን ያላሟላ ትምህርት ቤት የመከፈት እድሉ በጣም የመነመን ይሆናል ማለት ነው። ዛሬ በምክትል ጠቅላይ ሚኒስትር ደመቀ መኮንን የተመራ ስብሰባ በጠቅላይ ሚኒስትር ጽሕፈት ቤት መካሄዱን ሰምተናል። እነዚህ ቀኖች የተቀመጡት ከዛ ስብሰባ በኋላ ነው። ያው ስብሰባው ላይም ቀርቧል። በተለይ ከዛ ከዚህ ከዛሬ ቀን በፊት ለሁለት ቀናት በተደረገው ውይይት ከክልል ሚኒስትሪ ኃላፊ ወፍታል የኛ ሚኒስትሪ ውይይት አካሂዷል። ውይይትም ሲያካሄድ ክልሎች ያሉበትን ሁኔታ ነባራዊ ሁኔታ ምን እንደሚመስል በየክልሉ ያሉ ትምህርት ቤቶች ምን ምን ነገሮች እየተከናወንላቸው እንዳለም ጭምር ሪፖርት አቅርበዋል። ሁሉም ክልሎች በተስማሙበት መሰረት ነው እንግዲህ የተቀመጡት ቀናቶች የምክር ሀሳብ ማለት ነው፣ ምክር ሀሳብ። ስለዚህ እሱን ምክር ሀሳብ፣ አዎ እሱን ምክር ሀሳብ የቀር ምክር ሀሳቡን ይዘን ነው በምክትል ጠቅላይ ሚኒስትሩ መድረክ መሪነት አማካኝነት ገብተን ውይይት ያደረግነው። እዛም ላይ የተቀመጠው ምንድን ነው? ከቀናቶቹ ባሻገር በተለይ ቅድመ ሁኔታዎቹ የግድ መሟላት መቻል አለባቸው ነው። ቅድመ ሁኔታዎቹ ቅድም ከላይ የገለጽኩልህን ማለት ነው። የአንድ ትምህርት ቤት ቫይረሱን እንዳይሰራጭ ወይም ደግሞ ቫይረሱን ከመከላከል አንጻር ሊያደርጋቸው እንዲገባቸው ዋና ዋና ተግባራትን ማሟላቱ መረጋገጥ አለበት በቅድሚያ ማለት ነው። በተለይ በተከታታይ ከዚህ በኋላ ለሶስት ሳምንት ያክል እና ለአራት ሳምንት ያክል እያንዳንዱ ትምህርት ቤት ትምህርት ቤቱን ለማስከፈት የሚያስችለውን ቅድመ ሁኔታ የማሟላት ተግባር ላይ መጠመድ መቻል አለበት። ይህም የሚሆነው ደግሞ የክልል ከፍተኛ አመራሩ እንዲሁም የትምህርት ዘርፍ አካሉ እንዲሁም ደግሞ የጤና ባለሙያዎች እና የተማሪ ወላጆች፣ ተማሪዎች እና የሚመለከተው አካል በሙሉ እዚህ ላይ ርብርብ አድርጎ እያንዳንዱ ትምህርት ቤት ቅድመ ሁኔታውን ሊያሟላ የሚችልበትን ግራውንድ መፍጠር ይጠበቅበታል የሚል ሀሳብ ላይ ነው። እንግዲህ ተዋይተን የወጣ ነው ማለት ነው። የመጨረሻ ጥያቄ ላድርገው። ሶስት ዙር እንግዲህ ከገጠር ይጀመራል። ገጠር ካሉ ትምህርት ቤቶችና በወረዳዎች ካሉ፣ ከዛ ወደ ዞን ይመጣል፣ ከዛ ወደ ትልልቅ ከተሞች ይመጣል። ይሄ ምንን ታሳቢ ያደረገ ነው? ይሄ ምንን ታሳቢ ያደረገ ነው? በተለይ የቫይረሱ ስርጭት ቁጥሩ በርከት ብሎ የተገኘበት አካባቢ ላይ ወደ መጨረሻው ነው የተደረገው። ወደ ጥቅምት ሰላሳ አካባቢ ላይ ነው። ገጠር አካባቢ ላይ ቁጥሩ ያን ያህል ብዙ የጤና ጥበቃ መረጃ በሚያመለክተው መሰረት ቫይረሱ በስፋት የማይታይባቸው አካባቢ ትምህርት ቤቶችን ከወዲሁ የመክፈት ስራ ብንሰራ የሚል ሀሳብ መነሻም ተይዞ ነው የቀኖቹ ገደብ በዚህ መልክ የተቀመጠው። እንደየ ትምህርት ቤቶቹ ነባራዊ ሁኔታ ትምህርት በፈረቃና አንድ ቀን በመዝለል ሊያስተምሩ እንደሚችሉም ትምህርት ሚኒስቴር አመልክቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ፍርድ ቤት አንድ መቶ ሺህ ብር ዋስትና ሲይዘው ከእስር እንዲፈቱ የወሰነላቸው የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ብሔራዊ ቦርድ አመራር አባል አቶ ልደቱ አያሌውን የኦሮሚያ ፖሊስ በእስር ላይ ማቆየቱን ጠበቃቸው ገለጹ። የሕግ ባለሙያዎቹ ሌሎች ተጨማሪ ጉዳዮችንም አንስተው ፖሊስ የፍርድ ቤቱን ትዕዛዝ እያከበረ አይደለም ሲሉ ይተቻሉ። የኦሮሚያ ጠቅላይ አቃቢ ሕግ በበኩሉ ሰዎቹ በእስር እንዲቆዩ የሚደረገው የህግ አግባቡን በመከተል ብቻ ነው ብሏል ሙክታር ጀማል ዝርዝሩ አለው መጋቢት 2010 ከተከሰተው ለውጥ በፊት ከነበሩት የኢትዮጵያ የፍትህ ስርዓት ችግሮች መገለጫዎች አንዳንዶቹ አሁንም እየተስተዋሉ ነው ይላሉ የተከሳሽ ጠበቆች ፍርድ ቤት በዋስትና እንዲፈቱ የሚወስንላቸውን አንዳንድ ተጠርጣሪዎች አለመፍታትና በፖሊስ ቁጥጥር ስር መቆየት በጠበቆቹ የሚገለጹ ቀዳሚ ነጥቦች ናቸው። በህገ ወጥ የመሳሪያ ዝውውር ተጠርጥረው በቅርብ የምስራቅ ሻዋ ዞን ከፍተኛ ፍርድ ቤት የቀረቡት የአቶ ለደቱ አያሌ ጠበቆች ይህንን ነጥብ ከጠቀሱት መካከል ናቸው። ፍርድ ቤቱ አቶ ለደቱ በመቶ ሺህ ብር ዋስትና እንዲፈቱ የሰጠውን ውሳኔ ጨምሮ የተለያዩ ውሳኔዎች አለመተግበራቸውን ነው ከአቶ ለደቱ ጠበቆች አንዱ የሆኑት አቶ አብዱል ጀባር ሁሴን የሚናገሩት ይዘን ወደ ቢሾፍቱ ፖሊስ መምሪያ ሄደን ነበር። የቢሾፍቱ ፖሊስ መምሪያ ደግሞ ጉዳዩ እኛን ሳይሆን በዞን ደረጃ የተቋቋመ ግብረ ኃይል ስላለ ፍርድ ቤቱ የሰጠው ትዕዛዝ ላይ ምልክት ነገር ያደርጉልን ወይ ደግሞ ደብዳቤ ከዛ አጽፋችሁ ነው እንጂ ከአቅማችን በላይ ነው የሚል መልስ ስለሰጠ እዚህ ዞን የሚገኘው ምስራቅ ሸዋ ዞን አካባቢ ህግ ቢሮ መጣን። አካባቢ ህግ ቢሮም ያው ግብረ ኃይሉ ውስጥ እንዳለና ግን ይሄ ፍርድ ቤት ትዕዛዝ ስለሆነ እኛን የሚመለከት አይደለም፣ ትዕዛዙን እንዲፈጽም የታዘዘው አካል ጋር ሂዱ ስለተባልን ተመልሰን እዛው የቢሾፍቱ ከተማ ፖሊስ መምሪያ ሄደን፣ እነሱም እንግዲህ በትዕዛዙ መሰረት መፈጸም ስላልቻሉ ዛሬ አስራ አራት አንድ ሁለት ሺህ አስራ ሶስት ማመልከቻ ያቀረብናል በአቶ ዳዊት አብደታ መዝገብ ሱሉልታ ወረዳ ፍርድ ቤት የቀረቡት አብዛኛው የኦሮሞ ነጻነት ግንባር አባልና አመራሮች የሚገኙበት ጉዳይን በተመለከተ ጠበቆቻቸው ተመሳሳይ ሐሳብ ያንጸባርቃሉ። የዋስ መብት እንዲጠበቅላቸው የሱሉልታ ፍርድ ቤት ወስኖ የነበረውን ውሳኔ ፖሊስ ለፍንፍኔ ልዩ ዞን ከፍተኛ ፍርድ ቤት በይግባኝ እግድ አስቀርቦ ከቆየ በኋላ ከፍተኛ ፍርድ ቤቱ እግዱን አንስቶ ተጠርጣሪዎቹ በዋስትና እንዲፈቱ የወሰነ ቢሆንም ፖሊስ አስሮ ማቆየቱን ከኦነግ አመራር ጉዳይ ጠበቆች አንዱ የሆኑት አቶ ቱሊባ ይሳ ፖሊስ ሊፈጽም አልቻለም ብለዋል። ማረሚያ ቤት ሠራተኞች የፍርድ ቤቱን ትዕዛዝ ተቀብለው አይተው ሰዎች አሳቢዎች እንዲለጥፉ ያለውን ፎርማሊቲ ጨርሰው ለመውጣት በሰልፍ ስመቱ የኦሮሚያን ልዩ ፖሊስ ሚኒስትር አባላት በከፍተኛ ሁኔታ ታድጎ ወደ ግቢ ከገቡ በኋላ አንድ ትወጡ፣ ለሌላ ጉዳይ ትፈለጋላችሁ፣ እዚህ መኪና ላይ ግቡ ብሎ መኪና ይዘው መጡ። የሆነ ከፍተኛ አመራሮቹ እዚህ ላይ አንገባም፣ የፍርድ ቤት ይዛት ከለለ በፍጹም እዚሁ እናርዳታለን እንጂ ይህ መኪና ላይ አንገባም ብለው ያሉ። ከዛ በኋላ እዛው ከቧቸው ካቆያቸው በኋላ ወደ ከቀኑ ዘጠኝ ሰዓት ተኩል አካባቢ ከሱሉልታ የመጀመሪያ ፍርድ ቤት ሁለት ተዛዛቢ ጀማስተናል የምል ቃል ተናገሩት። በቴሌኮም ማጭበርበር ተጠርጥረው የታሰሩት ትውልድ ኢትዮጵያዊው የአሜሪካ ዜጋ ሚሻ አደም ጭሪም ጠበቃቸው ዶክተር ቶኩም አዳባ እንዳሉት ከፍተኛ ፍርድ ቤቱ እንዲፈቱ ውሳኔ ቢያስተላልፍም ፖሊስ ግን አልፈታቸውም ብለዋል። ፌደራል ከፍተኛ ፍርድ ቤት መደበኛ የተመሰረተበት ማለት ነው። አቤት አቀረብኝ ፍርድ ቤቱም ፌደራል ፖሊስንም ኦሮሚያ ፖሊስም እንዲያቀርቡ ያሰጠ፣ በአካል በቦታ የነበረው ኮማንደር ይህንን ግለሰብ በዚህ መዝገብ ላይ ተከሶ ባለበት የእምነቱን ማጣራት እንፈልጋለን፣ ዋስትናውን ማጣራት እንፈልጋለን፣ አቅርቡ ሲባሉ በትናንትና ዕለት ተከሳሹንም አላቀረቡም። ኦሮሚያ ፖሊስም አልቀረበም። የፌደራል ፖሊስም ደብዳቤ ብቻ ወርውሮ ነው ሄደው። በአካል ቀርቦ ለፍርድ ቤቱ ያብራራው ነገር የለም። በዚህ የተነሳ ከጠበቆችም ከቤተሰቦችም በጣም ከፍተኛ ቅሬታ ነበር የተሰማን። የኦሮሚያ ክልል መንግስት ትችቶቹን አይቀበልም። ቪኦ ያነጋገራቸው የኦሮሚያ ጠቅላይ አቃቢ ህግ አቶ ሁሴን ኡስማን እንዳሉት እስረኞቹ በእስር እንዲቆዩ የተደረጉት በሕግ አግባብ ብቻ ነው። የሕግ የበላይነት የማስከበርና የምርመራ ሂደትን መሰረት በማድረግ ነው ሲሉም ይሞግታሉ። የዋስትና ማስጠበቀላቸው በኋላ ምናልባት አቃቤ ለቀጣይ ፍርድ ቤት ይግባኝ ካቀረበ አቃቤ ህግ ያቀረበው ምክንያት በቂ ሆኖ ካገኘው ይግባኝ ሰሚ ፍርድ ቤት ሰዎቹ እንደገና በጊዜ ቀጠሮ እንዲቆዩና ምርመራ እንዲቀጥል ሊያደርግ ይችላል። ለምሳሌ ፍርድ ቤት በዋስትና ወጥተው ውጪ ሆነው ክሳቸውን እንዲከታተሉ የወሰነ የምስራቅ ሸዋ ከፍተኛ ፍርድ ቤት የሰጠውን የአቶ ልደቱ አያሌው ውሳኔን ካየን፣ በመቶ ሺህ ብር ዋስትና ውጭ ሆነው ተለቀው እንዲከራከሩ አዞ ነበር። ያ እንዳልተፈጸመ ጠበቆቻቸው ይገልጻሉ። ሌላኛው ደግሞ ሱሉልታ ላይ ክስ የተከፈተባቸው በቡራዩ የታሰሩ የኦሮሞ ነጻነት ግንባር አመራሮች እና አባላቶች አለመለቀቃቸውን ፍርድ ቤት እነሱንም በዋስትና እንዲፈቱ ወስኖ እንደነበረ በሶስተኛ ደረጃ ደግሞ የሚሻ ጭሪ አደምን ጉዳይ በተመለከተ የፌዴራል ከፍተኛ ፍርድ ቤት በዋስትና እንዲፈቱ ከወሰነ በኋላ ፌዴራል ፖሊስ ፈታው ብሎ የኦሮሚያ ፖሊስ እጅ መግባታቸውን ነው የሚነገረው። እስካሁን ፌዴራል ፖሊስ እንዲያቀርቡ ለኦሮሚያ ፖሊስ ጭምር ትዕዛዝ ቢያስተላልፍም ትዕዛዙ እንዳልተፈጸመ ነው የሚነገረው። እነዚህን እንዴት ያዩታል እርሶ? አቶ ውሴን፣ ከአቶ ልደቱ ሊጀምርና የዋስትና ጥያቄ ፍርድ ቤቱ ፈቅዶለታል። ግን ከመፈቀዱ በፊትም አቃቤ ሕግ ዋስትናውን ተቃውሟል። ይህንኑ ውሳኔ በመቃወም አቃቤ ሕግ ለኦሮሚያ ጠቅላይ ፍርድ ቤት ምስራቅ ሻው ምድብ አቤቶታን አቀረበ። ፍርድ ቤቱ ጉዳዩን ከመረመረ በኋላ ያስቀርበ ለመዝገቡ ብሎ ከወሰነ በኋላ ዋስትናው ታግዶ እንዲቆይ ትእዛዝ ሰጥቷል። የኦነግ አመራራዎችን በተመለከተ ሊቀርብ የሚገባ ማስረጃ ስላለ ለፖሊስ ለመርማሪ ፖሊስ መልሷል። ማስረጃው እንዲሟላ በህጉ መሰረት ነው ይንን የመለሰው። ከዚህ ውስጥ ደግሞ አምስት ሰዎች ክሳቸው ተከፍቶ ፍርድ ቤት ደርሷል። የሶስት ሰዎች እንደ ለማረሚያ ቤት ተልከዋል። ለፍርድ ቤት እንዲቀርቡ ወራንቲ የሁለት ሰዎችም ይደርሳል። አምስት ሰዎች ተከሷል። መዝገባቸው ተከፍቶ ለፍርድ ቤት ቀርቧል። አስራ ሁለቱ ደግሞ የሚጠራ ማስረጃ ስላለ እሱ እንዲሟላ አቃቤ ህግ በመመሪያ መልሷል። የአስራ ሁለት ሰዎች የሚሻን በተመለከተ ኢንፎርሜሽን የለኝም፣ ምናልባት የኦሮሚያ ፖሊስ ሊገልጽ ይችላል። ፍርድ ቤት የዋስትና መብት የፈቀደለት ተጠርጣሪ በእስር ላይ የሚቆይባቸው ህጋዊ መሠረቶች ምንድን ናቸው? በፍርድ ቤት የዋስትና ውሳኔና በአቃቤ ህግና ፖሊስ ተቃውሞ ሂደትና አተገባበር ላይ የገለልተኛ ባለሙያዎች አስተያየት ይዘን ለመቅረብ እንሞክራለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የአማርኛ ቋንቋ ዝግጅት ነው። ወደ ተከታዩ ዘገባ እንለፍ። ዶክተር ደብረ ጽዮን ገብረ ሚካኤል የትግራይ ክልል ፕሬዚዳንት በመሆን ተሾሙ። ክልሉ ከሌላው ኢትዮጵያ ተለይቶ ያካሄደው ምርጫ ያሸነፈው ህወሓት በዛሬው ዕለት በክልሉ አዲስ ክልላዊ መንግስት መስርቷል። በዚህ ምስረታ የክልሉ ምክር ቤት ስራ የጀመረ ሲሆን የትግራይ ክልል ፕሬዝዳንት ሆነው የተሾሙት ዶክተር ደብረ ጽዮን ገብረ ሚካኤልም ቃለ መሀላ ፈጽመዋል። የኢትዮጵያ የፌዴራል ስርአት እንደ አዲስ የሚስተካከልበት ጊዜ ደርሷል ሲሉ ፕሬዝዳንቱ ተናግረዋል። ሙልጌታ አጽብሀ ዝርዝራለው የትግራይ ክልል ጳጉሜ 4 2012 ዓ ም ለብቻው ያካሄደው ምርጫ ተከትሎም 189 ወንበር ያገኘው ህወሀት በዛሬው ዕለት የክልሉ መንግስት እንደ አዲስ መስርቷል። በዛሬው ዕለት የክልሉ ነባር ፓርላማ ለአዲሱ ፓርላማ ስልጣንም አስረክቧል። አዲሱ ምክር ቤት ለቀጣይ አምስት ዓመታት የሚቆይ እንደሆነም ተገልጿል። በጉባኤው በህወሀት አቅራቢነት ዶክተር ደብረ ጽዮን ገብረ ሚካኤል የክልሉ ፕሬዚደንት በመሆን ተሾሟል። በመድረኩም ቃለ መሀላ ፈጽመዋል። በጣም

ፕሬዚደንት ሆነው የተሸሙት ዶክተር ደብረጽዮን ገብረ ሚካኤል በፕሬዝደንትነት እንድሰራ አምነው ለመረጡኝ አመሰግናለሁ ብለዋል። በክልሉ የሕዝብ ጥያቄ ቃል በመግባት ብቻ ሳይሆን ተግባራዊ እንቅስቃሴ የሚፈጸምበት ጊዜ ነው ብለዋል። በክልሉ ያለው የስራ አጥነትና ሰላሳ በመቶ የሚሆነው በድህነት የሚኖር ሕዝብ ችግር ለመፍታት ከአመራሩ የሚጠበቅ ስራ መሆኑን ገልጸዋል። በትግራይ ከሚገኙ የፖለቲካ ፓርቲዎች ጋርም በክልሉ ጉዳዮች አብረን እንሰራለን ብለዋል። ዶክተር ደብረጽዮን السياسة او الدباط تيجراي والسياسة او بايسات የትግራይ የፖለቲካ ፓርቲዎች በክልሉ የፖለቲካ ምህዳር በማስፋትና እንዲሁም ያገኛችሁት ልምድ ትልቅ በመሆኑም በጋራ የጀመርነው ጉዞ በቀጣይ የሚፈጸሙ ስራዎች ከእናንተ ጋር እየተወያየን እንድንሰራም በመመከት ጉዳይ ብቻ ሳይሆን በሌሎች ጉዳዮችም አብረን እየተማከርን የምንሄድበት ሁኔታ ተመቻችተዋል። ስለሆነም ለህዝባችን በጋራ እንድናገለግል እንድንሰራ ቃል እየገባሁ ከእናንተ ጋር ለመስራትም ፍላጎት እንዳለን ልገልጽላችሁ እፈልጋለሁ ነው ያሉት። ለኢትዮጵያ ሕዝብ ብለው ባስተላለፉት መልእክት የክልሉ ሕዝብ ከሌላው የኢትዮጵያ ሕዝቦች በጋራ ለማደግና ሰላሙ ለመጠበቅ ዝግጁ ነው ብለው ሆኖም ግን አሁን ያለው የፌዴራል ስርዓት እንዳዲስ የሚስተካከልበት ጊዜ ደርሷል ሲሉ ፕሬዚደንቱ ተናግረዋል። ተጋሩ ምስ ካልኦት ህዝብታት ተከባቢርና ክንነብር ድሌትን ዓብይ ሰላም ድህነትን ልምዓትን እኛ የትግራይ ሰዎች ከሌሎች ጋር ተከባብረን እንድንኖር ፍላጎታችን ትልቅ ነው። ሰላም ልማትና ደህንነት ለሁላችን እንደሚያስተሳስረንም እናውቃለን። ተደጋግፈን እንድንጓዝ ሰላማችን የማይፈልጉም አብረን እንድንታገል እንፈልጋለን። ይሁን እንጂ አሁን ያለው ፌዴራላዊ ስርዓት እንደ ቀድሞ ሊቀጥል እንደማይችል ግን ግልጽ አድርገን ልነግራችሁ እንፈልጋለን። ይህ የፌዴራል ስርዓት አዲስ ማስተካከል የሚፈልግ የሁላችን እኩልነትና የሚፈለገውም አንድነት የሚያረጋግጥ ቀጣይ ማስተካከያ የሚያስፈልግ መሆኑንና አብረንም መስራት የምንችል መሆናችን ልንገልጽ እንወዳለን ነው ያሉት። የተጀመረው የኢትዮጵያና ኤርትራ የሰላም ግንኙነት በሚገባ ሳይተገበር ቀርቷል ያሉት ዶክተር ደብረ ጽዮን ይህ የሰላም ሂደት በዚህ አዲስ ዓመት እንደገና እንዲጠነክር በእኛ በኩል የሚጠበቅብን እንሰራለን ብለዋል። በዛሬው የምክር ቤቱ ውሎ አፈ ጉባኤ ሆነው ሲያገለግሉ የነበሩም አቶ ሩፋኤል ሽፋረም በአፈ ጉባኤነት ቀጥሏል። እንዲሁም ምክትል አፈ ጉባኤ የነበሩት ወይዘሮ ዘይነብ አብደልለጢፍ በቦታቸው እንዲቀጥሉ ተሾሟል። ነባሩ ምክር ቤት ስራው ከመጠናቀቁ በፊት በክልሉ ምርጫ ተሳትፈው ወንበር ማግኘት ላልቻሉ ፓርቲዎች በአዲሱ የክልሉ ፓርላማ ያለ ድምፅ በ15 ወንበሮች እንዲሳተፉ የቀረበ አዋጅ ባብላጫ ድምፅ ጸድቋል። በዚህ መሰረት ባይትሆና በድምፅ ካሸነፈው አንድ ወንበር በተጨማሪ ሰባቱ ወንበሮች ያለ ድምፅ ያገኛል። የትግራይ ነጻነት አምስት ወንበሮች፣ ሳልሳይ ወያነ ትግራይ ሁለቱ ወንበሮች፣ አሲምባ ዲሞክራሲያዊ ፓርቲ ደግሞ አንድ ወንበር ያለ ድምፅ ፓርቲዎቹ ይኖሯቸዋል ተብሏል። በጸደቀው አዋጅ መሰረት ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም ነው። ጌታን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሀሪክ በትዊተርም እንዲሁ ሀሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆር ዶት ሞቢላይም ስርጭቶቻችንን ታገኛላችሁ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሃሪክ እንዲሁም በአሃዱ ራዲዮ 943 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ አዘጋጅ ትዝታ በላቸው እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ እስከ ምሽቱ አራት ሰዓት አብረናችሁነን አብራችሁን ሁኑ ወደ ተከታዩ ዘገባ እንለፍ ባህልና ማህበረሰብ የዶክተር ሀዲስ አለማየሁን ስም በበጎ የሚያስነሱ በርካታ ነገሮች አሉ ዘመን የማይሽራቸው የስነ ጽሁፍ ስራዎቻቸው፣ በዲፕሎማሲው መስክ ያደረጉት አስተዋጽኦ፣ የአርበኝነት ተጋድሏቸውና ሌሎችም አሁን ላይ ደግሞ ስማቸውን ከእውቀት ከመልካም ሀሳብና ተሻጋሪ ህልም ጋር የሚያቀናጅ ስራ ተጀምሯል። ሀዲስ አለማየሁ አካዳሚ ይሰኛል። ሀብታሙ ስዩም ዝርዝር ጉዳዩን ይነግረናል። የሀዲስ አለማየሁ አካዳሚ በአማራ ክልል ደብረ ማርቆስ ከተማ ላይ የተቋቋመ በሙከራ አገልጋሎት ላይ የሚገኝ አዳሪ ትምህርት ቤት ነው። ሙሉ በሙሉ ግልጋሎት መስጠት በሚጀምርበት ሰዓት 1600 ተማሪዎችን የመቀበል አቅም እንዳለው የተነገረለት አዳሪ ትምህርት ቤት የቦርድ ሰብሳቢ የቀድሞ ኢትዮጵያ ትምህርት ሚኒስትር አሁንም በከፍተኛ የመንግስት ኃላፊነት ላይ የሚገኙት ዶክተር ስንታየ ወልድ ሚካኤል ናቸው። የትምህርት ቤቱን ዓላማ ለመቀላቀል የወሰኑበትን ምክንያት እንዲያስረዳሉ የሀገራችን ሕዝብ ወደ ተሻለ ደረጃ ለማሸጋገር በትምህርት በኩል የበለጠ መስራት ጠቀሜታ እንደሚኖረው በማመን ነው። በመጀመሪያ ደረጃ ይህንን ሀሳብ እነ አቶ ባንታምላክ ሀሳቡን አመንጭተው ደብረ ማርቆስ ከተማ ከተንቀሳቀሰ በኋላ ወደ አዲስ አበባ መጥተው ሀሳቡን በሚያማክሩኝ ወቅት አብራቸው ለመስራት ፈቃደኛነቴን የገለጽኩት በሂደት ቦርዱ እንደገና ሲደራጅ ነው ወደ ሰብሳቢነት የመጣሁት። ግን መሰረታዊ ትምህርትን በዚህ መልክ መስጠቱ ሀገራችንን ይቀይራል በሚል ደረጃ ነው። በተለይም ደግሞ የትምህርት ስርዓትን የበለጠ ከፍት ለማድረግ በአዳሪ ትምህርት ቤት በኩል የሚሰጠው እና ምርት ችሎታ ያላቸው እና የተሻለ ችሎታ ያላቸውን በዚህ በኩል ማሰባሰብ ለወደፊት ለሀገራችን ከፍተኛ ጠቃሚ ይሰጣል። ለአካባቢው ሕዝብ ማለትም ለጎጃም አካባቢ ሕዝብ ደግሞ ይህንን ጠቀም ጠቀሜታ ይሰጣል የሚለውን መነሻ በማድረግ ነው ይሄንን ግሩፕ የተቀላቀልኩት። ትምህርት ቤቱ የበለጠ ተጠናክሮ ተማሪዎች ቅበላም ሆነ በትምህርት ጥራቱ ከፍ ያለና ዓለም አቀፍ ተወዳዳሪ እንዲሆን ለማገዝ በሰሜን አሜሪካ የሚኖሩ የአካባቢው ተወላጆችና የዓላማው ደጋፊዎች የድጋፍ ቡድን ከሰሞኑ አቋቁመዋል። ከድጋፍ ቡድኑ ሀሳብ አመንጮች መካከል አንዱ የሆኑት አቶ መንግስቱ ሞት ባይኖሩ ከአገር ቤት ያለው የፕሮጀክቱ አመራሮች እንዲሁም የደብረ ማርቆስ ከተማ ነዋሪዎች ያሳዩት ይህን ፕሮግራም ተጀምሮ ወደዚህ ደረጃ እንዲደርስ ያሳዩት ቁርጠኝነት የከተማው አስተዳደር፣ የአካባቢው ባለሀብቶች፣ እንዲሁም በዛው በከተማው የሚገኘው የደብረ ማርቆስ ዩኒቨርሲቲ አመራሮች ያደረጉት አስተዋጽኦ ነው። እኛም እንደ ሞተር ሁነው በግራስሩት ሌቭል ላይ የኮሚኒቲ ትምህርት ቤት ኦንድ የሆነ ስለሆነ ይሄ ነገር አላማው ሊሳካ ይችላል ብለን በሰሜን አሜሪካ ይህንን ትብብር እያደረግን የምንገኘው ይህ ደግሞ በሕይወት ዘመናችን በዚህ ታላቅ ሰው የተሰየመ ፕሮጀክት ላይ ኢንቮልቭ አድርገን ተሳትፈን ይህንን ዓላማ እውን ማድረግ ለሁላችንም ዓላማው በጣም ኖብል ኮስ ስለሆነ ለሁላችንም ትልቅ የህይወት አጋጣሚ ይፈጥርልናል፣ ለአካባቢያችን ወይም ለኢትዮጵያ ለማገልገል ማለት ነው። በዋነኝነት በአካባቢው ነዋሪዎችና ባለሀብቶች የሚደገፈው ይህ አካዳሚ በአሁኑ ሰዓት ወደ አስር የሚጠጉ ሴት ተማሪዎችን ተቀብሎ በማስተማር ላይ ይገኛል። ትምህርት የወጣት ሴቶችን ህይወት ለመቀየር ያለውን ኃይል የሚያምኑትና የአካዳሚው የሰሜን አሜሪካ ድጋፍ አሰባሳቢ ቡድንን ሰብሳቢ የሆኑት ወይዘሮ ሙሉመቤት ሁነኛው በዓመታት ውስጥ የሴት ተማሪዎችን ቁጥር ከፍ ለማድረግ ስለታሰቡ እቅዶችም ይናገራሉ። እነዚህ ሴቶች ልጆች አሁን ያለን ቁጥር ትንሽ መሆኑን እኔ የሚያመለክት የሚመስለኝ ይህን አይነት ጫና እየተደረገባቸው ትልቅ ያላቸው ችሎታ ያላቸው ሴቶችም እዚህ ደረጃ ለመድረስ እድሉ እንደማይኖራቸው እና ትልቅ ድጋፍ እንደሚገባቸው ነው እና በዚህ የተነሳ እንግዲህ እኛም እዚህ ያለነው ከዚህም ልምድ በመቅሰም የሀገሪቷን ፖሊሲ የሴቶችን ትምህርት ያበረታታል፣ ነገር ግን ተግባራዊነቱን ነው መደገፍ ያለብን እና ሴቶችን ልጆች እንዴት አድርገን ነው ደግፈን የተሻለ የትምህርት ተሳትፎ እንዲኖራቸው ማድረግ የተሻለ ያላቸውን እምቅ ችሎታ ሊያበለጽጉበት የሚችሉበትን መንገድ እንዴት እንከፍታለን የሚለው ነው። በዚህ አጋጣሚ ይሄ አዳሪ ትምህርት ቤት አንዱንም ደግሞ ችግር ሊቀርፍ የሚችለው እንደዚሁ ሴቶች በርቀት ምክንያት ለወላጆቻቸውን ተለይተው መሄድ እንዳይችሉ ስጋት ያለባ የወላጆቹን ስጋት ይቀንሳል ብለን እናስባለን። ስለዚህም ይሄ በተለይ በሰሜን አሜሪካ ያለው ቲም ከኢትዮጵያ ካለው ጋር በመተባበር አንድም የምንሰራው የሴቶችን ተሳትፎ እንዴት አድርገን ማዳበር እንችላለን፣ ወደፊት ትምህርት ቤቱ ተከፍቶ ብዙ ተማሪዎችን መቀበል ሲችል በተቻለ ሲሆን በኩል ደረጃ የሴቶችና የወንዶች ተሳትፎ እኩል የሚሆንበት ሳይሆን ደግሞ በየጊዜው እያደገ እዚያ ደረጃ እንዴት እንደርሳለን የሚለውን። እየተመካከልን እኛም የቴክኒክ እገዛ እያደረግን ከልምዳችንም ያለንን እያካፈልን አብረን እንሰራለን ብለን ነው ምናስበው። የድጋፍ ሰጭ ቡድኑ ተወካዮች በተለያዩ የአሜሪካ ግዛቶች የሚኖሩ የዓላማ ተጋሪዎቻቸው መሰል ህልሞች እውን የሆኑ ዘንድ እገዛ እንዲያደርጉ ጠይቀዋል። ለአሜሪካ ድምፅ ሀብታም ስዩም፣ ዋሽንግተን ዲሲ። ስዩምና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ሀረማያ ሐይቅ መልሶ እንዳይደርቅ ምን ይደረግ? ከ16 ዓመታት መድረቅ በኋላ መልሶ ውሃ የያዘው ሀረማያ ሐይቅ እንደገና እንዳይደርቅ የሀይቁ ተፋሰስ አካባቢ በቅንጅት እንክብካቤ ሊደረግለት እንደሚገባ ምሁራን ምክረ ሀሳብ ለግሰዋል። አዲስ ቸኮል ሐይቁን በተመለከተ የአካባቢውን ነዋሪዎችና ምሁራንን አነጋግሮ ተከታዩን ዘገባ ልኳል። አቶ ማህፉዛል ይባላሉ። ተወልደው ያደጉት በአረሚያ ከተማ ነው። ቀድሞ ህይወታቸው ከአረሚያ ሀይቅ ጋር በእጅጉ የተቆዳኘ ነበር። ከአስር በላይ ጀልባዎችም ነበሯቸው። ከ16 ዓመት በኋላ የአረሚያ ሀይቅ መመለሱ ደስታና ተስፋን አጎናጽፏቸዋል። የሀይቁን ፍቅር የሚያውቀው በተለይ ከኛ የባሰ ያለም አይመስለኝም፣ እና ብዙ ትዝታ አለን። በዚህ ሀይቅም ብዙ ተጠቃሚም ነን። በመጥፋቱ በጣም ተከፍተን ነበረ። አሁን እንደገና በመመለሱ ደግሞ በጣም ደስ ብሎናል። ስናመርትበት፣ ስንኖሩበት ብዙ በዚሁ ነው እኛ ያደግነውም ቤተሰብም ያሳደግ ነው በዚሁ ነው ኑሯችንን ያሳለፍ ነው ሀይቁ አቅራቢያ የነበረው መናፈሻ ለሀረማያ ብቻ ሳይሆን ለድሬዳዋና ሀረር ከተማ ሙሽሮች፣ እንዲሁም የእረፍት ቀን ተዝናኞች ተመራጭ ቦታ ነበር። በአሳ ልማትም ሀይቁ ጥሩ ስም ነበረው። አቶ ይብሳብ ድራማና ጓደኞቹ ቀድሞ አሳ ማንም የከተማዋ ነዋሪ በነጻ የሚመገበው የነበረ ምግብ እንደነበረ ያስታውሳሉ። በዛን ጊዜ በቃን ብዙ አሳ ይረባ ነበር። ኪሎ አምስት ብር ና ስድስት ብር ነው እኮ እንዳውም፣ እዚህ አይሸጥም። እንደዚህ ነው የምንበላው እንጂ። ከዛ በኋላ ነው ሰላሳ ብር ስልሳ ብር እየሆነ ሄደ። ከስልሳ ብር በላይ ከዛ በኋላ ጠፋ። ሜዳ በሜዳ ሆነ። የአረማ ሐይቅ ለዋናና ለሽርሽር የነበረው ጠቀሜታም ከ1996 በፊት ከተማ ነዋሪዎችና የአረማ ዩኒቨርሲቲ የቀድሞ ተማሪዎች የሚናገሩት ነው። ሐይቁ ከዚህ በፊትም በአነስተኛ መጠን ቢሆንም ለተወሰኑ ወራት ተመልሶ ሲሆን፣ ዘንድሮ ግን ቀድሞ ከነበረው ስፋት ጋር በሚቀራረብ ደረጃ መመለሱ ብዙዎች ሐይቁ ዳግም ላይ ጠፋ ይችላል ብለው ተስፋ እንዲያደርጉ አስችሏቸዋል። አልፎ አልፎ በክረምት ሐይቁ የተወሰኑ ውሃ ያቆር እንደነበር የሚናገሩት የአረማ ዩኒቨርሲቲ ውሃ ጥናት ባለሙያ የሆኑት ዶክተር ተሾመ ስዩም፣ ዘንድሮ ግን በመላ ሀገሪቱ ከጣለው ከመጠን ያለፈ ዝናብ ጋር በተያያዘ የአረማ ሐይቅም ከቀድሞ ይዞታው ጋር በሚቀራረብ ደረጃ እንዲመለስ አስችሎታል ይላሉ። ዶክተር አድማሱ ቦጋለ የዩኒቨርሲቲ ማህበረሰብ አገልግሎትና ኢንተርፕራይዝ ልማት ምክትል ፕሬዚዳንት ወካዩም በዚህ ይስማማሉ። በተጨማሪም ግን ለስምንት ዓመታት በሀይቁ ዙሪያ የተፋሰስ ልማት ስራ ሲሰራ መቆየቱ የራሱ አስተዋጽኦ አለው ይላሉ። ከዚህ ባሻገር ከሀይቁ ከከርሰ ምድር ወደ ሀረር ቢራ ይወሰድ የነበረ ውሃ መቋረጡም የራሱ አስተዋጽኦ አለው ብለው የሚያምኑ የአረማያ ከተማ ነዋሪዎች በርካታ ናቸው። ሀይቁ ከጠፋበት ከ1996 ዓ ም በኋላ የተወለዱ 16 ዓመት ያለሞላቸው የሀረማያ ከተማ ታዳጊዎች ታላላቆቻቸው ሲነግሯቸው የኖሩትን አሳ እርባታውንም፣ ዋናውንም፣ የጀልባ ሽርሽሩንም ሁሉንም አሁን ለማድረግ እየሞከሩ ናቸው። ዘወትር በሀይቁ ዙሪያ በርካታ ታዳጊዎች ይታያሉ። ከልጅ እስከ አዋቂ ቪኦኤ ያናገራቸው የሀረማያ ከተማ ነዋሪዎች ሙሉ በሙሉ በሀይቁ መመለስ እጅግ ደስተኞች ናቸው። ነገር ግን ደስታችን ዘላቂነት አይኖረው ይሆን? ሀይቁ ውስጥ ተመልሶ ይጠፋ ይሆን? የሚለው ስጋት ሁሉም በለወሳስ የሚያንጸባርቀው ነው። ለዚህ ሁሉም የየራሱ ምክራሰ ሲል አንጸባርቃል። አቶ ማፉዝ ቀዳሚ ትኩረት መሆን ያለበት ወደ ሀይቆ የሚገባው ቆሻሻ መከላከል ላይ ነው ይላሉ። ውሃውን እንዳይበከል እንደገና ደለል ገብቶ እንደ በፊቱኑ ይህን ውሃ ሳይሸፍነው መሬቱን ሳይሞላው የሚያስፈልገውን ትብብር አድርጎ መጠበቅ አለበት ይላለሁ። እኛም በመንግስትና በዩኒቨርሲቲም ጎን የአካባቢው ህብረተሰቦች በጠቅላላ እነሱ መተባበር አለብን ማለት ነው። በተለይ በተለይ በጣም አስከፊ አስቀያሚ የሆነ ቁሻሻ አለ። እዛ አካባቢ የኔ ቤት ጎን እሱን እሱን ቢያስቡበትና ለቁሻሻ ቦታ ቢያደርጉለት በጣም ተመራጭ ነው። መንግስት ይሄን ችላ ብሎ ማለፍ የለበትም። በተለይ ውሃን የቀዳ አምስት ሺህ ቅጣት ምናምን የሚሉት ነገር እሱን ከሚያወሩት ያን ቁሻሻ ቢያስወግደው ጥሩ ነበረ መንግስታው። የአረማያ ከተማ አስተዳደርም ህብረተሰቡን ያሳተፈ የጽዳት ዘመቻ ከሳምንት በፊት አካሂዶ ነበር። በአረማያ ዩኒቨርሲቲ የሃይድሮሊክስና ውሃ ሀብት ልማት ረዳት ፕሮፌሰር የሆኑት ዶክተር ተሾመ ስዩም ግን በርከት ያሉ ስራዎች በቅንጅት መሰራት አለበት ባይ ናቸው መጀመሪያው ስራ ምንድን ነው መሆን ያለበት? ውሃ አጠቃቀም። ይሄ ሀይቅ በባለቤትነት የዚህ ነው የሚባል የለው። የውሃ አጠቃቀም አስተዳደር የሚባል አለ። የውሃ አጠቃቀም አስተዳደር ማለት የሚያስተዳድረው ይህንን ሀይቅ ነው። በሚያስተዳድርበት ጊዜ በአመቱ ውስጥ ወደ ሀይቁ የሚገባ የገጸ ምድር ውሃ ይታወቃል። ምን ያህል እንደሆነ ስለሚታወቅ፣ አጠቃቀሙም ላይ ደግሞ ህብረተሰቡ ለምሳሌ ለመስኖ ሲጠቀሙ ለመጠጥ ውሃ ከጉድጓድ ወጥቶ እስከ ሐረር ነው የሚሄደው፣ ይሄ ውሃ። ስለዚህ ይሄ በሚደረግበት ጊዜ የሚገባውና የሚወጣውን ውሃ የሚቆጣጠር ክፍል ወሳኝነት አለው። ሁለተኛ የውሃ ህግ የሚባል አለ። ያ ህግ እንዴት ነው የሚወጣው? ህብረተሰቡን፣ ተጠቃሚውን ባሳተፈ ህጉ ሲመሰረት ምንድን ነው ህዝቡ ራሱ አምኖ ተቀብሎ፣ ይህ ሀይቅ የኔ ነው በባለቤትነት ለአስተዳደረው ይገባኛል። ስለዚህ ይህን ውሃ ያለ አግባብ የተጠቀመ ሰው ምን መቀጣት አለበት? ምን መደረግ አለበት የሚለውን ነገር ሊዋቀር ይገባል። ዶክተር ተሾመ የሀይቁን ተፋሰስ መንከባከብ አስፈላጊ ነው ይላሉ። በተጨማሪም ሀይቁ ባለቤት እንዲኖረው ማድረግ ያስፈልጋል ይላሉ ዶክተር ተሾመ ይህም ህጋዊ እውቅና ያለውና ግለሰቦች እንደፈለጉ የሚያገቡበት የራሱ ድንበር እንዲኖረው ያስችላል ነው የሚሉት ከዚህ ባሻገር እስከ ስድስት ሜትር ጥልቀት አለው የሚሉትን ሀይቁ ላይ የተኛው ደለል ቀስ በቀስ ማንሳት ያስፈልጋል ይላሉ ዶክተር ተሾመ የዩኒቨርሲቲው ምክትል ፕሬዚዳንት ተወካይ ዶክተር አድማስ ቦጋለና ና የውሃ ሀብት ጥናት ባለሙያው ዶክተር ተሾመ ስዩም በጋራ የሚመክሩት የሀይቁ ተፋሰስ ልማት ላይ ትኩረት ሰጥቶ መስራት አስፈላጊ እንደሆነ ነው የሀይቁ ተፋሰስ ሰባ አንድ በመቶ የሚሆነው ወጣ ገባ መሬት ላይ ያለና ለአፈር መሸርሸር የተጋለጠ በመሆኑ የተፋሰሱ ስራ ትኩረት ሊሰጠው ይገባል በሚል ስምንት ዓመታት የተፋሰስ ልማት ላይ ዩኒቨርሲቲው እየሰራበት እንደሆነ ነው የሚናገሩት ዶክተር አድማስ ቦጋለ። የተፋሰስ ልማት ተብሎ ራሱ የቻለ ፕሮጀክት ቀርጾ ዩኒቨርሲቲው በጀት መድቦ ያው ለተከታታይ ከአስር አመት በላይ ነው እንግዲህ እየተካሄደ ያለው። አሁን ደግሞ እየሰራህ ያለኸው ነገር በተግባር ስታየው ደግሞ ይበልጥ ደስ ስለሚለን ስለሚለው ማህበረሰቡም ይበልጥ ተጠናክረን እንደምንሰራ ነው። ሰሞኑን በሱ ላይ ነው እየተሰራ ያለው። ይሄንን ካረጋገጥን ወደሚቀጥለው የምንሄደው የማህበረሰቡ ግንዛቤ በመጨመር አንድ ማህበረሰቡ የማህበራዊና ኢኮኖሚያዊ ጠቀም እንዳለው በማሳየትም በዛ ላይ እንዲጠቀምም አሳ ስፖርቱም የመሳሰሉትንም ይበልጥ በአካባቢው ተወዳጅ እና የተለመደ ስራ እንዲሆንም ዩኒቨርሲቲው ለዚህ ሙሉ አቅሙም አለው፣ ባለሙያዎችም አሉት፣ ስራውንም ማከናወን ይችላል። ዶክተር አድማሱ ንግግራቸውን የቋጩት የዛሬ ስድስት ዓመት በሀይቁ ዙሪያ ዳግም ውይይት ለማድረግ ያብቃን በማለት ነበር። በእርሳቸው እምነት የአለማ ዩኒቨርሲቲ ባስቀመጣቸው ምክረ ሀሳቦች መሰረት ከተሰራ ሀይቁ ተመልሶ አይጠፋም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ add this chocolate እናመሰግናለን። በአፋርና አማራ ክልል በሚገኙ 34 ወረዳዎች የአንበጣ መንጋ ተከሰተ። ሁለቱም ክልሎች ባደረጉት ውይይት የአንበጣውን መንጋ በጋራ ለመከላከል መግባባት ላይ ደርሰዋል። የግብዓት እጥረት፣ ክልሎቹን በሚያጎራብቱ አንዳንድ አካባቢዎች ያለው የጸጥታ ችግር እንዲሁም የተፈለፈለው የአንበጣ መንጋ ስፋትና ብዛት በመከላከል ዘመቻው ላይ ተጽዕኖ ሊያሳድር ይችላል የሚል ስጋት በባለሙያዎች ተዘንዝሯል። የግብርና ሚኒስቴር ሚኒስትሩ ግን ግባ። ግብዓቶችን ከማሟላት ጀምሮ የተነሱት ችግሮች እንዲፈቱ ይሰራል ብለዋል። መስፍን አራጌ ዝርዝር ዘገባ አለው። መፈልፈያውን አፋር ሸለቋማ ቦታዎች ላይ አድርጓል የተባለለት የአንበጣ መንጋ በአፋር ክልል ውስጥ ካሉት 35 ወረዳዎች በ29 ላይ ተከስቷል። መንጋው በእንስሳት መኖ ላይ ያደረሰው ጉዳት ከፍተኛ መሆኑን የአፋር ክልል እንስሳት ግብርናና ተፈጥሮ ሀብት ቢሮ ኃላፊ አሊ ሁሴን አረጋግጠዋል። ከባለፉት ዓመታት በነጽጽር ስናየው ከፍተኛ የሆነ ዝናብ የዘነበበት፣ ስለዚህ በዚህ ዝናብ ምክንያት አሁን የእንስሳት መኖ ላይ ከፍተኛ የሆነ ውድመት አድርሷል። እሱ ብቻ አይደለም፣ የእርሻ ምርት ላይ ደግሞ ማሳዎች ላይ ከፍተኛ የሆነ ውድመት አድርሷል ተደርጓቸዋል በሶስተኛ ደረጃ ደግሞ ጫካዎች ደግሞ እነዚህ ደኖች ላይ በሶስት አይነት መልኩ ከፍተኛ የሆነ ጉዳት አድርሷል። መንጋው ቀስ በቀስም ወደ አማራ ክልል ተሻግሮ በሰሜን ወሎ፣ ደቡብ ወሎ ና ኦሮሞ ብሔረሰብ ዞኖች በሚገኙ አምስት ወረዳዎች ላይ ታይቷል። በሰሜን ወሎ ራያ ቆቦ ና ሀብሮ ወረዳዎች 11 ቀበሌዎችን ያካተተው የአንበጣ ክስተት 9700 ሄክታር ሰብል ላይ አርፎ ከ35 3 እስከ 40 በመቶ ጉዳት አድርሷል ነው የተባለው። በደቡብ ወሎም በወረባቦና አርጎባ እንዲሁም በኦሮሞ ብሔረሰብ ዞን በባቲ ወረዳዎች አንበጣው ከ1ሺ ሄክታር መሬት በላይ መሸ ፈኑ ተገልጸዋል። የአንበጣ መንጋዊ ከፋ ጉዳት ሳያደርስ መከላከል እንዴት ይቻላል በሚል የሁለቱም ክልል አመራሮችና የግብርና ባለሙያዎች በኮምቦልቻ ከተማ መክረዋል። ባለሙያዎቹ እንደተናገሩት በመፈልፈል ላይ ያለው አንበጣ መጠኑ ከፍተኛ ነው። መንጋውን ከተፈለፈለበት ቦታ ሳይወጣ መከላከል ቀዳሚ ትኩረት ይሰጠዋል ይላሉ። የአማራ ክልል ግብርና ቢሮ ኃላፊ ዶክተር መለስ መኮንን አሁን በአፋር ላይ በሰፊው ከፍተኛ ሁኔታ ክስተት አለ። ከሶስት እስከ አራተኛ ኢንስታር ድረስ የእድገት ደረጃ ያለው ነው። ከአራተኛ ኢንስታር በኋላ ግን ክንፍ ስለሚያወጣ የመብረር ሁኔታ ስለሚኖር በአጭር ጊዜ ሰፊ አካባቢዎችን የማድረስና የመጉዳት ሁኔታ ስለሚኖር አሁን ሁላችንም ተረባርበን ከፌዴራል እስከ ቀበሌ ድረስ ያለነው፣ አጎራባች ክልሎችም አፋር ላይ ተረባርበን ማስቀረት መቻል አለብን። ከዛ አቅም በላይ ሆኖ ደግሞ ወደ አማራ ክልል የሚገባውንም እኛም በተመሳሳይ የመከላከል ስራ እየሰራ ነው ያለ ነው። መንጋውን ለመከላከል የሚያስችል በቂ ኬሚካል፣ መርጫ መሳሪያ፣ ተሽከርካሪና በጀት የለም ባይ ናቸው ባለሙያዎቹ። በበኩላቸው ይህ ግብርና ሚኒስቴር ሚኒስትር ዑመር ሁሴን ግን አስፈላጊው የግብዓት አቅርቦት እየተሟላ መሆኑን አረጋግጠዋል። እጥረቱ አለ። እጥረቱ የመጣው እነኛ ኬሚካሎች ስለሌሉ ሳይሆን ሞብላይ ሲደረግ አንዱ ጋ ይደርሳል፣ አንዱ ጋ ያለመድረስ ነው ያለው። የአመራር ሹ ነው የሚሆነው። እሱን አሁን ምንድነው ያደረግ ነው፣ አፋር ላይ ያለውን እጥረት ሙሉ በሙሉ በአቅርቦትም በመኪኖችም አሟልተናል። አሁን ተጨማሪ የሚፈልገው በአማራ ሳይድ የአፋር አዋሳኝ የሆኑ ወረዳዎች ላይ ደግሞ የተወሰነ አለ የሚጎላቸው አለ። ያንን የሚጎላቸውን አሁን ስንመለስ ወደዚህ እንዲጫን መኪኖቹም ያሉንን ከተለያዩ መስሪያ ቤቶች ሞቢላይዝ አድርገን እዛ ወደ አምሳ አካባቢ መኪኖች ነው ያስገባ ነው አፋር ላይ። በዚህ በኩልም ደግሞ ምን ያህል መኪና ያስፈልጋል ቁጥሩ ምን ያህል ነው የሚለውን ሰርቶ ይልኩልናል። ነገ ጠዋት ጀምሮ እኛ ጋር ያለ አለ ያሌለውን ከተለያዩ መስሪያ ቤት ሞቢላይዝ አድርገን እንልካል። ይሁን እንጂ በተለይ ለርጭት ባለሙያዎች የሚያስፈልገው የመከላከያ አልባሳት በበቂ መጠን አለመቅረቡን የአማራ ክልል ግብርና ቢሮ ኃላፊ ጠቁመዋል። በቂ አልባሳት ማገኘት አልተቻለም። ክልላችንም በራሳችን ገዝተን ማቅረብ እንፈልጋለን። አሁን እያፈላለግን ነው። በቀረበው እየሰራን፣ ያገኘ ነውን ደግሞ በቀጥታ ግዢ ቶሎ በፍጥነት ገዝተን እያቀረብን የመከላከል ስራው ይሰራል። የአንበጣውን መንጋ መከላከል የኢትዮጵያን የሰብል ምርት መታደግ ነውና ከዘርፉ መስሪያ ቤት በተጨማሪ የሁሉም ባለድርሻ አካላት ርብርብ ያስፈልጋል ይላሉ የግብርና ሚኒስትሩ። ምክንያቱም ይሄ ነገር እዚህ ካልተያዘ የዚህ አገር የምግብ አቅርቦት ላይ በጣም ትልቅ ችግር የሚፈጠር በኋላ ለመቆጣጠር የማይመች ሁኔታ ሊፈጠር ስለሚችል ይሄን ለማድረግ ተስማምተናል። አሁን ከእነሱ ጋራ ክቡር ሚኒስተር። ከአንበጣው አሳሳቢነትና በፍጥነት ተራብቶ ጉዳት ከማድረሱ አንጻር እየተደረገ ያለው እንቅስቃሴ ዘግቷል የሚሉ ወገኖች አሉ። የዘገየበት ቦታ አለ። እንደገና ደግሞ ዘግቷል ለማለት የሚያስችል ነገር አለ። በተወሰኑ ቦታዎች ላይ እድገቱ ወደ አራተኛ ደረጃ እየደረሰ ነው። እነኛ ቦታዎች ላይ ያለው አክሽን ትንሽ ዘይቷል ነገር ግን አጠቃላይ ዘግይቷል የማያስብልህ ምንድን ነው አንበጣው ተከታታይ ነበረ የሆነ ገብቶ ቆይቶ አይደለም አንተሳ ጠብቆ ይሄኛውን ተክል እያረክሳለ ከኋላ የሚመጣው እድሜ የማግኘት ነገር አለ ቦታው ምቾት ማጣት በረሃ ውስጥ ነው ባለሙያ ይሰላቻል በእንደዚህ አይነት ምክንያቶች ፖኬቶች ላይ የመዘግየት ነገር አለ ነገር ግን አጠቃላይ ያለውን ነገር ስታይ ደግሞ ከክስተቱ ስፋት አንጻር ስታይ ደቡብ ላይ የነበረውን ክሊር አድርገናል ምስራቁ ላይ የነበረው መሀል ሀገር የነበረውን በሙሉ ክሊር አድርገን ነው አሁን እዚህ ፖኬት ላይ መጣ ነው ነበር ኃይላችንም ተበትኖ ነበር። ያን ኃይል ለማሰባሰብ የተወሰነ ጊዜ ወስደዋል። ከዛ ውጭ ግን በዚህ ደረጃ የሚታይ አይነት ክፍተት አለ። ያንበጣው ክስተት እንዳይስፋፋ ከግብርና ሚኒስቴር በተገኘ ግብአት ድጋፍ የመከላከል ስራው ተጠናክሮ መቀጠሉን እና እስከ አንድ ወር ባለው ጊዜ በዘመቻ ክስተቱን ለመከላከል እንደሚሰራ የገለጹት ደግሞ የአፋር ክልል እንስሳት ግብርናና ተፈጥሮ ሀብት ቢሮ ኃላፊ ናቸው። አሁንም ይሄ ጉዳት ደግሞ እየሰፋ እንዳይሄድ ለመከላከል ከፍተኛ ጥረት አድርገን የፌዴራል መንግስት ደግሞ አርባ ሰባት መኪና ለእኛ ክልል ተመድቦ አሁን ከፍተኛ ስራ እየተሰራ ነው። ሁለት ሄሊኮፕተሮች ሁለት አውሮፕላኖች ለዚህ ስራ ወደ አምስት መቶ የሚጠጉ ባለሙያዎች በአስራ አምስት ቀን ውስጥ በዛ አካባላ ደግሞ በአንድ ወር ውስጥ ይህንን አንበጣ ሙሉ በሙሉ ማጥፋት አለበት የሚል እቅድ ይዘን እየተንቀሳቀስ ነው። ከክረምቱ መጨመር ጋር ተያይዞ የተፈጠረ የጎርፍ መጥለቅለቅ አለ። የጎርፍ መጥለቅለቁ መከሰት በአንበጣ መከላከል ስራው ሂደት ላይ ተጽዕኖ ሊያሳድር ይችል ይሆን? አዎ፣ በጣም እያደረሰ ነው የሚገኘው። የጎርፉ አደጋ ሰፊ ነው። በአፋር ክልል ደረጃ 240000 ህዝብ ነው የተጠቃው። 27000 የሚሆን እንስሳት አልቋል። ወደ 70000 የሚሆን ሄክታር ያህል በጎርፍ አደጋ ደርሶበታል። ስለዚህ ይህንን ማለት ደግሞ ያለንን ሪሶርስ በዚህ አንበጣ ላይ እንዳናደርግ አድርጓል። የምክክር መድረኩ ተሳታፊዎች ከአፋር በሚያጎራብቱት የሰሜን ወሎቹ ራያ ቆቦና ሀብሮ እንዲሁም በኦሮሞ ብሔረሰብ ዞኖቹ በአቴና ደዌ ሀረዋ ወረዳዎች አካባቢ የሚስተዋሉ የጸጥታ ችግሮች የመከላከል ሂደቱን ስለሚያውቁት ተገቢው ትኩረት ይሰጠው ሲሉ ጠይቀዋል። የግብርና ሚኒስቴርም ጉዳዩን ለሚመለከተው አካል እንደሚያቀርብ አስታውቋል። በምክክር መድረኩ ላይ የትግራይ ክልል ይሳተፋል ተብሎ ቢጠበቅም ሳይ ጋር ቀርቷል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም።